የአዲስ አበባ ዩኒቨርሲቲ በነገው ዕለት በዓለማችን ቀዳሚ ሀብታም ለሚባሉት አሜሪካዊው ቢል ጌትስ የክብር ዲግሪ እንደሚሸልም ተገለጠ። ባለፉት አስራ አምስት ዓመታት በኢትዮጵያ የህፃናት ሞት በሁለት ሶስተኛ መቀነሱም በአገሪቱ በጤና ዘርፍ ላሳየችው መሻሻል ሽልማቱ ምስክር መሆኑን የቢልና ሚሊንዳ ጌትስ ድርጅት አስታውቋል። መለስካቸው አመሀ ዝርዝሩን አድርሶናል። እንሆ በሀብታም ነጋዴነታቸው አፍካሪ ሰብ ወይንም ፊላንትሮፒስት በመሆናቸው በመዋደነዋ አፍሳሽነታቸው በኮምፒውተር ፕሮግራመርነታቸውና በፈጠራዎቻቸው በዓለም ሁሉ ይታወቃሉ። ዊልያም ሄንሪ ቢልጌትስ ሳልሳዊ የስምንት ዓመቱ ባር ጸጋ ቢል ከዛሬ 2 ዓመታት በፊት ወደ አፍሪካ ከባለቤታቸው ከሜሊንዳ ጌትስ ጋር ሲመጡ የሀጎሪቱ የድህነት ጥልቀትና ክፋት አስደንግጧቸው እንደተመለሱ ያስታውሳሉ። በአፍሪካ አህጉር የኑሮው ልዩነት ለማምጣትም ተሳትፎ ለማድረግ ብዙ አልዘገዩም። ቢል ኤንድ ሜሊንዳ ጌትስ ፋውንዴሽን የተሰኘ ድርጅታቸውን አቋቋሙ። በተለይም በጤናውና በግብርናው ዘርፎች ለውጥ ለማምጣትም ላለፉት 15 ዓመታት ኢትዮጵያን ጨምሮ በብዙ የአፍሪካ ሀገሮች ብርቱ ተሳትፎ እያደረጉ ናቸው። የአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ሊሸልማቸው የፈለገውም ለዚህ ድካማቸው ዋጋና እውቅና ለመስጠት መሆኑን እንደሰሙ የቢል ኤንድ ሜሊንዳ ጌትስ ፋውንዴሽን የኢትዮጵያና የአፍሪካ ዩኒየን ተጠሪ አቶ ሀዲስ ደስታ ለቪኦኤ ገልጸዋል። እንግዲህ እንደተነገረን ከሆነ የአዲስ አበባ ዩኒቨርሲቲ ቢል ጌትስ በፋውንዴሽናቸው ስም አፍሪካ ውስጥ የሚያደርጉትን አስተዋጽኦ በማስመልከት ከዛ ደግሞ ስፔሲፊካሊ ኢትዮጵያ ውስጥ የሚያደርጉትን ድጋፍ በማድነቅና ና የክብር ዶክትሬት የሰሩትን ስራ ለማመስገን ተገቢ አዋርድ ነው ብሎ ስላሰበን የሰጣቸው የሚል ኢንፎርሜሽን የደረሰ በቢል ን ሜሊንዳ ጌስ ድርጅት እምነት የትም ሄዶ የሚያደርገው አስተዋጽኦ የራሱ ድርሻ ቢኖረውም ከትብብሮ የሚገኘው ፍሬ የሱ ብቸኛ ውጤት አድርጎ አይመለከተውም ይላሉ አቶ አዲስ ደስታ። አሁን በኢትዮጵያ በጤናው ዘርፍ ተገኘ የተባለውም አመርቂ ውጤት የድርጅቱ ብቸኛ የስራ ፍሬ አድርጎ አይመለከተውም። ከ15 ዓመት በፊት ፋውንዴሽኑ ሲዋቀር የነበረው የኢትዮጵያ ጤና ሁኔታና አሁን የምናየው ውጤት በጣም የተለያየ ነው። አንድ ምሳሌ ብቻ ብንወስድ የሕጻናትን ሞት በተመለከተ ኦልሞስት በሁለት ሶስተኛ ተቀንሷል። ከዛን ጊዜ እስካሁን ፋውንዴሽኑ ነው ይህንን ሁሉ ያደረገው ለማለት አይደለም። ፋውንዴሽኑ ይህንን መንግስትም ሆነ ሌሎች ድርጅቶች የሚያደርጉትን የህጻናት ሞት፣ የእናቶች ሞት ቅነሳ በመርዳት ነው የምንሰራው። ስለዚህ እንዲህ አይነት ትልቅ ውጤት ሲገኝ የፋውንዴሽኑም እጅ ወይም አሻራ አለበት ማለት ነው። ይህ ሲባል ግን ድርጅቱ ለየትኛውም ዘርፍ የሚያደርገውን ተሳትፎ ውጤት አይመዝንም ማለት እንዳልሆነ አቶ አዲስ አበክረው ይናገራሉ። እንዲያውም ድርጅቱ በዚህ ረገድ ከራሱ ግምገማ ባለፈም ለውጭ ኦዲተር እንደሚያስመረምር ያስረዳሉ። እንግዲህ ውጤቱን ለመለካት የተለያዩ አይነት አማራጮች አሉ። አንደኛ እኛ የምንሰራቸው ስራዎችን እያንዳንዱን ፕሮጀክት ኢቫልዌት የምናደርግበት ወይም የምንመዝንበት መመዘኛዎች አሉ። ሶ እነሱን በጣም በጣም እንከታተላለን። በራሳችን ብቻ ሳይሆን ሌሎች የውጭ ሰዎች ከኛም ውጭ የኦዲተርስ መጥተው በደንብ እንዲከታተሉት ስራውን፣ ገንዘቡም የታሰበለት አላማ ላይ እንደሚውል በደንብ እንቆጣጠራለን። ለመሆኑ በኢትዮጵያ ለሚባለው እድገት በተለይም በጤናውና በግብርናው ዘርፍ በሚፈለገው ፍጥነት እየሄደ ነው? ሁሉን አቀፍ እድገት እየታየ ነው? ይህንን ቢል አንድ ሜሊንዳ ጌትስ ፋውንዴሽን እንዴት ይገመግመዋል? አቶ ሀዲስ ደስታ፣ በጤናው በኩል ከተመለከት ነው ያሰኛል። እንደዛ በጣም ጥሩና ፈጣን የሆነ ለውጥ መጥቷል እንላለን። ግን ሰስቴነብል መሆን አለበት ከዚህም የበለጠ ሰዎችን ማቀፍ አለበት ማለት ይቻላል። የአግሪካልቸሩ ሴክተር ገና እያደገ ነው። አሁንም ቢሆን ኢትዮጵያ ሙሉ ለሙሉ ወይም ከሚያስፈልገን የምግብ መጠን በላይ ማምረት የቻልንበት ሁኔታ የለም። ስለዚህ እዛ ደረጃ ላይ ያለን ሙሉ ለሙሉ በፍጥነት ሄደዋል ወይም የምንፈልገው ደረጃ ደርሰዋል ለማለት ትንሽ ያስቸግራል። ቢል ጌትስ እስከ ዛሬ አንድም የዩኒቨርሲቲ ዲግሪ እንደሌላቸው መናገር እንደማያሳፍራቸው ሁሉ ከአዲስ አበባ ዩኒቨርሲቲ የሚሰጣቸው ዲፕሎማም የሚያኮራቸው እንደሆነ ይናገራሉ። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ